የማኅበራዊ መገናኛ ዘዴዎች ቅኝት። አወዛጋቢ ፖለቲካዊ አጀንዳዎች ፌስቡክና ትዊተርን በመሰሉ በኢትዮጵያውያን ዘንድ በሚዘወተሩ የማኅበራዊ መገናኛ ዘዴዎች ከሳምንት ሳምንት አይጠፉም። አንዱ ሲሄድ ሌላው ይመጣል። አንዱ ገና በቅጡ ሳይረግብ ሌላው በእግሩ ተተክቶ ያከራክራል፣ ያፋጫል፣ ያነታርካል፣ ባስ ሲልም ያሰዳድባል። በዚህ ሳምንትም የሆነው ይኸው ነው። ባለፈው ሳምንት መጨረሻ ከፍተኛ ትኩረት የሳበው የለገጣፎ ቤቶች መፍረስ ጉዳይ እምብዛም ሳይደበዝዝ ነበር፣ በማህበራዊ መገናኛ ብዙሃን የተሰራጨው የኦሮሚያ ክልል ፕሬዝደንት አቶ ለማ መገርሳ ንግግር ከፍ ያለ ውዝግብን የወለደው። አቶ ለማ በጠቅላይ ሚኒስትር ጽህፈት ቤት በተካሄደ አንድ ስብሰባ ላይ ከሶማሌ ክልል ተፈናቅለው በሌሎች ቦታዎች ላይ ስለሰፈሩ የኦሮሞ ተወላጆች ለታዳሚያኑ በኦሮምኛ ያቀረቡት ማብራሪያ ነበር የውዝግቡ መነሻ። ሪዮት በተሰኘ የብዙሃን መገናኛ ወደ አማርኛ የተመለሰው ይኸው የፕሬዝደንቱ ማብራሪያ ቲም ለማ ተብለው የሚታወቁትን የኢህአዴግ አመራሮች ድብቅ አጀንዳ ያጋለጠ ነው በሚል ብዙዎች ተቀባብለውታል። ካልተረጓጎሙ ትክክለኝነት እስከ ከአውድ ውጭ መወሰድ ጉዳይ አንስተው የተከራከሩም ነበሩ። በጉዳዩ ላይ የነበረው ውዝግብና አተካሮ ከጊዜ ወደ ጊዜ እያሽቆለቆለ ነው የሚባልለትን የኢትዮጵያውያን የማህበራዊ መገናኛ ብዙሃን የውይይት ባህል አንድ ማሳያ ሆኗል። በመቀለ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር አቶ ክብሮም ብርሃነ በማህበራዊ መገናኛ ብዙሀን ላይ ያተኮሩ ጥናት ቀመስ ጽሑፎችን ለንባብ አብቅተዋል። በማህበራዊ መገናኛ ብዙሀን ከቅርብ ጊዜ ወዲህ የሚስተዋለው ባህል ፈረንጆቹ ኮንፊርማቶሪ ተዉት የሚሉት አይነት መሆኑን ያስረዳሉ። ከአቶ ለማ ንግግር ጋር ተያይዘው በማህበራዊ መገናኛ ዘዴዎች የተስተዋለውም ይህንኑ አካሄድ የተከተለ ነው ይላሉ። አንድን ሀሳብ አንስተህ እውነት ነው አይደለም የሚለውን ሳይሆን እንደ ባህል የተወሰደው አንተ ከምታውቃቸው ሰዎች መካከል አንድ አስሩ እያንተን ሀሳብ አንተ ራስህ ውሸት ነው እንኳ ብለህ እያሰብክ ብዙ ሰዎች ያሰራጩ ስታይ ኮንፊርም እንደማድረግ ይሄ ነገር እውነት ነው እንዲ ምክንያቱ የኔ የምላቸው ሰዎች እ በሙሉ ውሸር አደረጉት ላይክ አደረጉት ብሎ የሚሄድ አዝማሚያ መጥቷል። እሱ ከልቸር መጥቷል እና አንዳንድ ጊዜ ምንድን ነው ዝም ብለህ የሶሻል ሚዲያ አቀማመጡን ወይም ዝም ብሎ አልጎሪዝማቸውን አንዳንድ አሰራራቸውን ሁሉ ስታይ ወይም አጠቃላይ ግሩፕ የሚሰራበትን መንገድ ስታየው ላይክ ማይንድ ናቸው ወይም ተመሳሳይ ያስተሳሰብ ደረጃ ያላቸው ሰዎች፣ ተመሳሳይ እድሜ ክልል ውስጥ ብዙ ጊዜ እንደዚህ አይነት ነገር አለን። ያ በአንድ ግሩፕ ላይ መግባቱ ተመሳሳይ ሀሳቦችን እውነት ነው አይደለም የሚለውን ቸክ ከማድረግ ይልቅ በእኔ ል በእኔ ስታንዳርድ ወይም በእኔ ኩያ ያለ ሰው በትምህርትም በሌላም በሌላም ካነሳው ሀሳቡንና የተወሰኑ ሰዎች እውነት አድርገው እውነት ነው ብለው ማስበ ይሁን በሌላ ምክንያት ሸር ካደረጉት ላይክ ካደረጉት ኮሜንት ካደረጉልኝ ጥሩ ነገር እሱን ነገር እውነት ነው ብሎ ወደ መሄድ፣ አሁን ፋክቱ እውነታው ሳይሆን እዛ ውስጥ የተካተተው ነገር ሳይሆን እንደ ገዥ የሆነ ያለው ምን ያህል ሰው ተቀብሎ ነው ያን ነገር የሚያሰራጨው የሚል ነው የምናየው። እና ባህሉ በዛ መንገድ ተቃኝቷል። ይሄ ደግሞ በጣም ከፍተኛ የሆነ ኢንፎርሜሽን እንቅስቃሴ ሲኖር ሰዎች ቢዚ ሪደርስ ነው የሚሆኑት። ወይም ለእኔ የሚሰማኝ የተወሰነችውን ሀሳብ ብቻ ቀንጨብ ቀንጨብ ቀንጨብ አድርገው ነው የሚወስዱት እና ካለን ነገሮችን የማጣራት ባህላችን ዝቅ ከማለቱ ጋር ተጨምሮ ይሄ ነገር በጣም ብዙ ኢንፎርሜሽን በአንድ ጊዜ ፍሎው ከማድረጉ ጋር ተጨምሮ ባህሉ አሁን ከማንበብ ይልቅ ማነው ሸር ያደረገው ብለህ መሄድ። ለዛም ነው አንዳንድ ጊዜ አይከ ከሆነ ተቃራኒ የፖለቲካ ቡድን ውስጥ ያሉ ሰዎች ተመሳሳይ የሆነ ሳይንስ ያለው ሜሴጅ እንኳ ቢወስዱ ተቃራኒ የሆኑ ኮሜንቶች እንታያለን። ምክንያቱም ተቃራኒ መሆናቸውን ብቻ ሰው ያስብና የሀሳብ የያዘው ነገር ምንድን ነው እውነት ነው ወይስ አይደለም የሚለውን ነገር ያጠፉታል እና አሁንም በዚህ ሰሞን ያየነው እሱ ነው። አቶ ለማ በሚያስተዳድሩት የኦሮሚያ ክልል ስር ባለው ለገጣፎ ከተማ በህገ ወጥ መንገድ ተገንብተዋል በተባሉ ቤቶች ላይ የተወሰደው የማፍረስ ዘመቻ በዚህ ሳምንትም መነጋገሪያ ሆኖ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ የቤት ማፍረስ ዘመቻውን አስመልክቶ ባለፈው ሳምንት መጨረሻ በነበረ ስብሰባ ላይ የተናገሩትም ትችት አስከትሎባቸዋል። ጠቅላይ ሚኒስትሩ በለገጣፎ ስለሆነው ይህንን ብለው ነበር። በቅርቡ ለገጣፎ ላይ አንድ ስራ ተሰራ። እኔ ሲታቀድ ሲሰራም አልሰማውም ሲፈጸምም አላቅም። የኔ ስራ አይደለማ ከተማ ስለማላስተዳድር የኔ ስራ አይደለም። ዘሆል ህዝቡ ግን የጨኸ አብይ ብሎ ነው። ትክክል ነው። ከእኔ የሚጠብቀው ነገር አለ ማለት ነው። ማስተካከል አለብ ብሎ የሚያስበው ነገር ስላለ ነው ይህን የጠቅላይ ሚኒስትሩን ምላሽ ዘሚካኤል ኤም የተባሉ የፌስቡክ ተጠቃሚ ኮሚክ ብለውታል። ለገጣፎ ቤት እንደፈረሰ አታውቅም፣ ግን ሰው ሁሉ አንተ ላይ እንደጮኸ ታውቃለ። ለገጣፎ ላይ ስልጣን የለኝም ትላለ። ቤቶቹ እንዲፈርሱ ግን ትዕዛዝ የሰጠው አንተ በሊቀ መንበርነት የምትመራው ድርጅት ነው ሲሉ በጠቅላይ ሚኒስትሩ ምላሽ ውስጥ ያለውን ተቃርኖ ለማሳየት ሞክረዋል። መልካም ሰው ሞላ የተባሉ የፌስቡክ ተጠቃሚም እኔን ያልገባኝ ለገጣፎ የሚደረገውን ሳይሰማ ወቀሳውን እንዴት ሰማ ሲሉ ተመሳሳይ አስተያየታቸውን በጥያቄ መልክ አቅርበዋል። ሰናይ አማረ በዚያው በፌስቡክ ጠቅላይ ሚኒስትሩ የለገ ጣፎን ጉዳይ አልሰማውም ያሉት ከወቀሳ ለማምለጥ እንደው ጠይቀዋል። እርሳቸው የአንድ አገር ጠቅላይ ሚኒስትር ናቸው። ሲቀጥል የኦህዴድ ኦዲፒ ሊቀመንበር ናቸው። ኦሮሚያ ላይ በክልል ደረጃም በከተማ ደረጃም ማንኛውም ትላልቅ በተለይም በለገጣፎ የተሰራውን የህግ ማስከበር አይነት ፖለቲካዊ ውጥረት የሚፈጥሩ ውሳኔዎች የድርጅቱ ሊቀመንበር ሳያውቅ የስራ አቅጣጫ ሳይሰጥ የማስፈጸም ተግባር ውስጥ አይገባም ሲሉ ጠቅላይ ሚኒስትሩ ከተጠያቂነት እንደማያመልጡ በጽሁፋቸው አመልክተዋል። በዚህ ሳምንት ሌላው መነጋገሪያ የነበረው ጉዳይም ከጠቅላይ ሚኒስትር አብይ ጋር የተያያዘ ጉዳይ ነው። የጠቅላይ ሚኒስትር ጽህፈት ቤት የአዲስ አበባ ከተማን ለማስዋብ ለታቀደ ፕሮጀክት ገቢ ለማሰባሰብ ገበታ ለሸገር የተሰኘ የራት ምሽት መዘጋጀቱን ከትላንት በስቲያ ረቡዕ ይፋ አድርጓል። በጠቅላይ ሚኒስተር አብይ የተጠነሰሰው ይህ ፕሮጀክት አዲስ አበባን የሚያቋርጡ ሁለት ወንዞች ዳርቻዎችን ተከትሎ ተግባራዊ የሚደረግ ሲሆን 56 ኪሎ ሜትር ርዝመት እንዲሸፍን ታስቧል እስከ 29 ቢሊዮን ብር ያስወጣል የተባለው ለዚህ ፕሮጀክት ገቢ በሚውለው የራት ምሽት ላይ የንግድ ድርጅት ባለቤቶች የኩባንያ ስራ አስፈጻሚዎች የዓለም አቀፍ ድርጅት ኃላፊዎችና የዲፕሎማቲክ ማኅበረሰብ አባላት እንዲገኙ በጠቅላይ ሚኒስተር ጽህፈት ቤት ጥሪ ቀርቦላቸዋል ከጠቅላይ ሚኒስተሩ ጋር በአንድ ገበታ ለመታደም የተጠየቀው ዋጋ ግን የበርካታ የማህበራዊ መገናኛ ተጠቃሚዎችን ቀልብ ስቧል። ለእራት በግለሰብ አምስት ሚሊዮን ብር መጠየቁ ያልተዋጠላቸው እንዳሉ ሁሉ እንዲህ አይነት ገቢ ማሰባሰቢያ የተለመደ መሆኑን አንስተው የተከራከሩም አልጠፉም። አላዩ ገረመው በፌስቡክ የዓለማችን ውድ እራት አዲስ አበባ ላይ ተደግሷል ሲሉ የእራቱ ዋጋ በውጭ ምንዛሬ ሲሰላ 178571 ዶላር እንደሚያወጣ ጠቁመዋል። ናትናኤል ጋሻው የፕሮጀክቱን ዜና በፌስቡክ ገጻቸው ላይ ያጋሩት መቀለዱ ነው ከሚል ጥያቄ ጋር ነበር። አያይዘውም ይህ ፕሮጀክት ለገጣፎ ላይ ቤት ለፈረሰባቸው እንባ ማበሻ ቢሆን መልካም ነበር የሚል አስተያየታቸውን አስፍረዋል። ሳሙኤል ብዙነ የተባሉ የፌስቡክ ተጠቃሚ ፕሮጀክቱን ወቅቱንና ጊዜውን ያላገናዘበ የመናፈሻ ግንባታ ሲሉ ጠርተውታል። አምስት ሚሊዮን ብር ከፍለው እራቱን የሚታደሙት ግለሰቦች ላይ ያላቸውን ጥርጣሬም አንስተዋል። አሁን ያለው የሀገሪቱ የንግድና የኢንቨስትመንት እንቅስቃሴ እንደሆነ እንኳን 5 ሚሊዮን ብር ቀርቶ 5000 ብርም ከፍሎ እራት ለመብላት የሚጋብዝ የሚያበረታታና እድል የሚሰጥ አይደለም ብለዋል። ጠቅላይ ሚኒስትር አብይ ያሰናዱትን አይነት የበጎ አድራጎት ምሳና እራት ግብዣዎች በተለይ በምዕራቡ ዓለም የተለመዱ ናቸው ሲሉ የሚንደረደሩት ሌላኛው የፌስቡክ ተጠቃሚ ዮናስ አጎስ በጣም ጥሩ የሚባል የገቢ ማሰባሰቢያ ዘዴ ነው ሲሉ መሰል አካሄዶችን ያሞካሻሉ። በኢትዮጵያ ተጨባጭ ሁኔታ ግን የራት ግብዣው የታቀደለት የወንዝ ዳር መናፈሻ ፕሮጀክት ቅንጦት ነው ከሚሉ ወገኖች ጋር እስማማለሁ ይላሉ። በሚሊዮኖች የሚቆጠሩ ተፈናቃዮች ባሉባት ሀገር ውስጥ በሚሊዮኖች የሚቆጠሩ ሕዝቧ አፋጣኝ የምግብ እርዳታ የሚሻ ሆኖ ሳለ ይህም ፕሮጀክት መዘርጋት ቅንጦት ሊመስል ይችላል የሚሉት ዮናስ፣ ገንዘቡ ለየትኛውም ዓላማ ቢዋጣና ቢለገስ አላማውን የመፈጸሙ ቅንነት በአስተዳዳሪዎቹ ዘንድ ስለሌለ የራት ግብዣው ዓላማ ብዙ የሚያሳስብ ጉዳይ አይሆንም ሲሉ ደምድመዋል። የፕሮጀክቱ እውን መሆን ያጠራጠራቸው የሚመስሉት ፉዋድ ሁሴን እስቲ ዕድሜ ይስጠን እናየዋለን እንደ ባቡሩ ብለዋል በፌስቡክ። የዕለቱን የማኅበራዊ መገናኛ ዘዴዎች ቅኝት የምናጠቃልለው በሳምንት ውስጥ ሰፊ ሽፋን ባገኘው በአድዋ በዓል ይሆናል። ቀደም ባሉት ዓመታት አንድ የመወዛገቢያ አጀንዳ የነበረው የአድዋ ድል መታሰቢያ ዘንድሮ እምብዛም ሙግስ ይፈጥራል አልተስተዋለም። የማህበራዊ መገናኛ ተጠቃሚዎች በዓሉ ከመድረሱ ቀናት አስቀድሞ በተለያየ መልኩ እያከበሩት ይገኛሉ። በርካቶች የአድዋ ጦርነት ዘመቻውን ታሪክ መዘከር መርጠዋል። ገሚሶቹ ደግሞ ዳግማዊ አጤ ሚኒሊክ የሚታወቁበትን የራስ መሸፈኛና ባርኔጣን አድርገው ፎቶ በመነሳት አስታውሰዋቸዋል። ስለ አድዋ የተቀነቀኑ ዘፈኖችና ስለ ድሉ የተደረደሩ ስንኞችንም ብዙዎች በየገጾቻቸው አጋርተዋል። አሼ ሐመሩ የተባሉ የፌስቡክ ተጠቃሚ ስለ አድዋ ተከታዩን በፌስቡክ ገጻቸው ብለዋል ኢትዮጵያውያን በብዙ ነገር ወደ ኋላ ብንቀርም ቢያንስ ባህላችን፣ ሃይማኖታችን፣ የህዝባችን ስነ ልቦና በቅኝ ግዛት ባለመበላሸቱ ደስተኛ ነኝ። ዛሬ በብዙ መንገድ የምንኮራበት ባህልና ቋንቋ ሳይጠፋ የጠበቀን በአባቶቻችን የደም መስዋዕትነት ነው። የአባቶቻችን ተጋድሎና መስዋዕትነት የሚዘከር፣ የሚወደስ፣ የሚከበር ነው። ክብር ለእናንተ፣ እንኳን ለጥቁር ህዝብ ኩራትና መከታ ሆናችሁ ሲሉ አወድሰዋል። የዕለቱ የማህበራዊ መገናኛ ዘዴዎች ቅኝት የስካሁኑ ነበር። ተስፋለም ወልደየስ ነኝ። መልካም ጊዜ።